የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለም ዛሬ የኮሚሽኑ የምርጫ ሂደት ከሰብአዊ መብት አንጻር የሚያመላክት የመጀመሪያ ደረጃ ሪፖርት ባቀረቡበት ወቅት በተለያዩ አካባቢዎች ግድያ፣ እስራትና ወከባን ጨምሮ የተለያዩ የሰብአዊ መብት ጥሰቶች ቢያጋጥሙም ከፍተኛ ሊባል የሚችል ጥሰት አይደለም ብለዋል። አያይዘውም በተወሰኑ የምርጫ ክልሎች ከምርጫው እለት ጥቂት ቀናት በፊት በምርጫ እለትና ከምርጫው ቀን በኋላም የደረሰ የሰው ህይወት መጥፋትና የአካል ጉዳት መድረስ ሁኔታ፣ ተገቢ ያልሆነ እስር፣ በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ፣ የምርጫው ሂደት ለአካል ጉዳተኛ ሰዎች ያለው ተደራሽነትና የአገር ውስጥ ተፈናቃዮችን በምርጫው ሂደት ውስጥ የነበራቸውን የተሳትፎ መጠን በሚመለከት ይህን ዛሬ ይፋ የምናደርገውን የመጀመሪያ ደረጃ ሪፖርት እናቀርባለን። ከዚሁ ጋር በተያያዘም ደግሞ በተለይ ጥሪዎችን እናስተላልፋለን። እነዚህም አንደኛው በተለይ በኦሮሚያ ክልል፣ በአማራም፣ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በተፎካካሪ ፓርቲዎች እጩዎች፣ በአባላትና ደጋፊዎቻቸው ላይ እንዲሁም በጸጥታ ኃይሎች በመንግስት የጸጥታ ኃይሎችና በምርጫ አስፈጻሚዎች ላይ ጥቃት የፈጸሙ ግድያና የአካል ጉዳት እስርና እንግልት ያደረሱ ሰዎች ላይ በአፋጣኝ ምርመራ ማድረግ ተጠያቂነታቸውን ማረጋገጥ ይገባል ብለን እናምናለን። በኮሚሽኑ የሰብአዊ መብቶች ክትትል ዳይሬክተር አቶ ምስጋናው ሙልጌታም ተከታዩን አክሏል። አካል ጉዳትና ግድያን በሚመለከት ቅድም እንደተነሳው እኛ የሰብአዊ መብት ኢንዲኬተርስ ወይም አመላካቾችን መሰረት ያደረገ የምርጫ ክትትል ነው ያደረግ ነው። የሰብአዊ መብት ኦብዘርቬሽን ነው ያደረግ ነው። ስለዚህ እነዚህ ያነሳናቸው ርዕሶች በዛ መጠን የተቃኙ ናቸው። ግድያና አካል ጉዳትን በሚመለከት ከፖለቲካ ፓርቲዎች የመጡልን አቤቱታዎች አሉ። ያላጣራናቸው እዚህ ቦታ የእኛ አባል ተደብድቧል፣ ተገሏል፣ የሚሉ አሊጌሽኖች አሉ። አንዳንድ ቦታ ያጣራ ነው አለ። ለምሳሌ ኮንሶ አንድ ሚሊሻ የደበደቡት የፖለቲካ ፓርቲ የተፎካካሪ ፓርቲ አባል እኛም አግኝተን አነጋግረናል። መደብደቡን እሱም ገልጾልናል። ስለዚህ እንደዚህ አይነት ከአካል ጉዳት ጋር የተያያዙ አሊጌሽኖች መጥተውልናል። የእጩዎች፣ የፖለቲካ ፓርቲ አባላት፣ ደጋፊዎች ግድያ በሚመለከት ግን በተለይ በምርጫው ዕለት ያገኘ ነው ማስረጃ የለም ወይም መረጃ የለም። ከዚህ በተቃራኒ ደግሞ የመንግስት አካላት ምርጫ አስፈጻሚዎች ላይ ግን ብዙ ቦታዎች በተለይ በኦሮሚያ ክልል ግድያዎች መፈጸማቸውን አይተናል። ለምሳሌ በምዕራብ አርሲ ዞን በምርጫ ስራ ተመድበው የነበሩ ኃላፊዎች በታጣቂዎች ተገለዋል። በነቀምት እንደዚሁ በተመሳሳይ በቡሌ ሆራ እንደዚሁ በተመሳሳይ በታጠቁ ሰዎች የሚያስፈጽሙ ሰዎች ወይ የምርጫ አስተዳዳሪዎች የተገደሉበት ምርጫ ቦርድ ከሰብአዊ መብት ክትትል ውጪ ምርጫው እንዳትታዘቡ መከልከሉ በስራችሁ ላይ ጫና አልፈጠረም ወይ ተብሎ ከዲደብሊው ለቀረበ ጥያቄ ዶክተር ዳንኤል በቀለ ተከታይን ምላሽ ሰጥቷል። ምርጫ ቦርድ ይህንን ጉዳይ መመልከት የነበረበት ከምርጫ ህጉ አንጻር ብቻ ሳይሆን በምርጫ ህጉ አንጻር ብቻ መነጽር ብቻ ነው ሊያዩት የሞከሩት እነሱ ግን፣ አግባብነት ያላቸው ሌሎች ህጎችንም ሁሉ መሰረት አድርገው በመተርጎም ለኢትዮጵያ ሰብዓዊ መብቶች ኮሚሽን የምርጫ ጣቢያዎችን ለመጎብኘት የሚያስፈልገውን የይለፍ ካርድ መስጠት ነበረባቸው። ይህንን አለማድረጋቸው ስህተት ነው ብለን እናምናለን። ኮሚሽኑ በ99 የምርጫ ክልሎች በሚገኙ 404 የምርጫ ጣቢያዎች ወደ መቶ የሚጠጉ ባለሙያዎችን መድቦ ክትትል ማድረጉን የገለጹት ኮሚሽነር ዳንኤል በቀለ በዝርዝር የተቀመጡ የሰብአዊ መብት ጥሰቶች የህግ ተጠያቂነትና የአሰራር ማሻሻያ በማድረግ ሊታረሙ ይገባል ብሏል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም